በቀድሞ የአዲስ አበባ ዩኒቨርሲቲ መምህርና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር በዶክተር መረራ ጉዲና ላይ ሁለት የአቃቤ ሕግ የደረጃ ምስክሮች ዛሬ ተሰምተዋል። በሌላ በኩል በቀድሞ የሰማያዊ ፓርቲ የህዝብ ግንኙነት የአቶ ዮናታን ተስፋዬ የይግባኝ ክርክር ተሰምቷል። በሌላ የፍርድ ቤት ዜና ደግሞ የቀድሞ የመኢአድ አመራር አባል አቶ ማሙሸት አማረ የክስ መቃወሚያ ውድቅ ተደርጓል። ጽዮን ግርማ ዝርዝሩን ይዛለች። በዶክተር መረራ ጉዲና ላይ አቃቤ ሕግ የቆጠራቸው የደረጃ ምስክሮችን ለመስማት የቀጠረው የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት የሁለት የደረጃ ምስክሮችን ምስክርነት ማድመጡን ከጠበቆቻቸው አንዱ አቶ ወንድሙ ኢብሳ ተናግረዋል። ምስክሮቹ ዶክተር መረራ ታህሳስ 14 2009 ዓ ም ማዕከላዊ ወንጀል ምርመራ ውስጥ ከኮምፒውተሮቻቸው የወጣ ጽሁፍ የራሳቸው መሆኑን አምነው ሲፈርሙ መመልከታቸውን ለማረጋገጥ የቀረቡ ናቸው። በዚህ መሰረት ተመለከትን ያሉትን ለፍርድ ቤት ማስረዳታቸውን አቶ ወንድሙ ገልጸዋል። ሰዎቻቸውና ሞባይሎቻቸው ነበሩ። ኮምፒውተሩ ላይ የቶር መራራ ነው የሚል ማን እንደጻፈ የማናውቅ ጽሁፍ አሉ። ቶር መራራ ገቡ ቁጫሉ ኮምፒውተሩን ፓስወርዱን ንገረን ስሉ፣ ዶክተር ፓስወርዱን ነገረ። ሲቲ የሆነ ባለሙያ ፋሲሊቴተር ነበረ፣ እሱ እየከፈተ እየከፈተ አንዱ ምስክር አንድ መቶ ገጽ ወረቀት ወረደ ያለ፣ ሌላው ምስክር ደግሞ አንድ መቶ አርባ ስድስት ገጽ ወረደ ያለ። የዶክተር መራራ አምስት ጠበቆች ለምስክሮቹ መስቀለኛ ጥያቄ ማቅረባቸውን ጨምረው አስረድተዋል። በዚህ ችሎት ተገኝተው ምስክርነቱን ሲከታተሉ ከነበሩ መካከል ስሙ እንዲጠቀስ ያልፈለገ አንድ ጋዜጠኛ ለአሜሪካ ድምጽ እንደተናገረው ምስክሮቹ ደራራና ጌታቸው የተባሉ ሁለት ሰዎች ሲሆኑ ደራራ የተባለው አንደኛው ምስክር ማዕከላዊ የሄደው ቶሎሳ የሚባል ዘመዱን ለመጠየቅና ጌታቸው የተባለ ጓደኛውን አስከትሎ እንደሆነ ሲመሰክር፣ ሁለተኛው ምስክር ጌታቸው ደግሞ በመስሪያ ቤት ትዕዛዝ ለመርማሪዎች ሰነድ ለመስጠት ሲሄድ ያገኘው ኮማንደር እንዲታዘብ እንደጠየቀው መስክሯል። አንደኛው ምስክር ዶክተር መራራ ጉዲና ሹራብ ለብሰው ነበር ሲል ሁለተኛው ጅንስና ሸሚዝ ለብሰው ነበር የሚል ምስክርነት ሰጥተዋል ተብሏል። አንደኛው ምስክር ዶክተር መራራ በኮማንደር አሰፋ ብቻ ታጅበው ነበር ሲል ሁለተኛው ከኮማንደር አሰፋ በተጨማሪ ሁለት ፖሊሶች እንደነበሩ ገልጿል ተብሏል። አንደኛው ምስክር ከኮምፒውተራቸው ታትሞ የወጣውን ጽሁፍ ማንበቡን ሲገልጽ፣ አንደኛው ደግሞ ጽሁፎቹን አለማንበባቸውን፣ ርዕሶቹንም እንኳን አለማየታቸውን ለፍርድ ቤት አስረድተዋል ብሏል። ችሎት ተከታታዩ አቶ ወንድሙ በበኩላቸው የምስክሮቹ ቃል መጣጣም አለመጣጣሙን በተመለከተ ፍርድ ቤት የሚወስነው ይሆናል ብለዋል። በሌላ በኩል ዶክተር መረራ ከዚህ ቀደም በካቴና የመታሰራቸው ጉዳይ እንደተቃለለላቸው ለችሎት አስረድተው ጠያቂን በተመለከተ ግን ከተወሰነ ሰው በላይ በተለይ ደግሞ ከአንድ ጠበቃ በላይ እንዳይገባላቸው መከልከሉን በተመለከተ ለፍርድ ቤቱ አቤት ብለዋል ተብሏል። አቃቢ ሕግ ይመሰክሩልኛል ያላቸው ሌሎቹ ሁለት ምስክሮች በአድራሻቸው አለማግኘቱን የገለጸ ሲሆን በሚቀጥለው ቀጠሮ እንዲቀርቡ ተብሎ ለኅዳር 21 2010 ዓ ም ተለዋጭ ቀጠሮ ተሰጥቷል። በሌላ የፍርድ ቤት ዜና የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት አቶ ዮናታን ተስፋዬ የይግባኝ ክርክር ተሰምቷል። አቶ ዮናታን ፌስቡክ ላይ በጻፈው ጽሑፍ የሽብር ክስ ተመስርቶበት ስድስት ዓመት ከስድስት ወር የተፈረደበት ሲሆን ጠበቃው አቶ ሽብሩ በለጠ ይህንን ተቃውሞው መከራከሪያ አቅርበዋል። ፍርድ ቤቱም የግራ ቀኙን ክርክር አድምጦ ለብይን ቀጥሯል። በሌላ ተጨማሪ የፍርድ ቤት ዜና የቀድሞ የመኢአድ ፓርቲ አመራር አቶ ማሙሸት አማረ በአማራና በኦሮሚያ ክልሎች ተከስቶ የነበረውን ተቃውሞ ወደ ሁሉም የሀገሪቱ ከተሞች እንዲስፋፋ ሀገር ውስጥና ውጭ ሀገር ከሚገኙ ግለሰቦች ጋር በመገናኘት በመመልመል በማደራጀት ተንቀሳቅሰዋል በሚል ለቀረበባቸው ክስ ያቀረቡት መቃወሚያ ውድቅ ተደርጎባቸዋል። ፍርድ ቤቱ አቶ ማምሸት ላይ የቀረበውን የሰነድ ማስረጃ ብቻ መርምሮ ብይን ለመስጠት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ